ቮይስ ኦፍ አሜሪካ የኢትዮጵያ የከፍተኛ ትምህርት ተቋማት ከትናንት ጀምረው ከአንድ ሳምንት ባልበለጠ ጊዜ ውስጥ የመጨረሻ ዓመት ተመራቂ ተማሪዎቻቸውን ወደ ትምህርት ገበታ እንዲመለሱ እንዲጠሩ የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር አሳስበዋል። በትግራይ ክልል የሚገኙ ጉዳት የደረሰባቸው ከፍተኛ የትምህርት ተቋማት በተባለው ጊዜ ውስጥ ተማሪዎችን ለመጥራት ሊቸገሩ እንደሚችሉም ተጠቁሟል። ሙክታር ጀማል ተጨማሪ አለው። የሳይንስና ከፍተኛ ትምህርት ሚኒስቴር ዛሬ እንደገለጸው በሀገሪቱ የሚገኙ ከፍተኛ ትምህርት ተቋማት የመጨረሻ ዓመት ተመራቂ ተማሪዎችን በዚህ ሳምንት እንደየዝግጅቶቻቸውና ቅደም ተከተል ጥሪ እንዲያቀርቡላቸው አስታውቋል። በኢትዮጵያ ሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር የመምህራንና ተማሪዎች ጉዳይ ዳይሬክቶሬት ዳይሬክተር ዶክተር ኢዶሳ ተርፋሳ ለቪኦኤ እንደገለጹት ዩኒቨርሲቲዎቹ በአንድ ሳምንት ገደብ ውስጥ እንዲጠሩ እንጂ ይህኛው ዩኒቨርሲቲ በዚህ ቀን ጥሪ ያቅርብ የሚል ቀጥተኛ ዝርዝር አለመውጣቱን ገልጸዋል። ከፍተኛ ትምህርት ተቋሞቻችን ያው የዝግጅታቸውን ሁኔታ አይቶ እስከ አርብ ድረስ ባለው ጊዜ ውስጥ ለተማሪዎቻቸው ጥሪ እንዲያደርጉ ጥሪ ተላልፎላቸዋል። ሚኒስትር መስሪያ ቤታችን ወስኖ የገሌ ዩኒቨርሲቲ በዚህ ቀን መጥራት አለብህ ብሎ ሳይሆን፣ በአጠቃላይ በዚህ ሳምንት ውስጥ ዝግጅታቸውን እያዩ ተማሪዎቻቸውን እንዲጠሩ ጥሪ ተላልፎላቸዋል። ተቋሞቻቸው በዚህ ሳምንት ጥሪ ማቅረብ አይችልም ብሎ ሚኒስቴሩ የለያቸው የከፍተኛ ትምህርት ተቋማት አሉ ወይ? የለም ከዚህ በፊት ያው በተደረገው አሰሳ ሁሉም ተቋሞቻችን ያው ተማሪዎቻቸውን መጥራት እንዳለባቸው

በዚህ መሰረት ተቋሞቻችን ተማሪዎቻችንን ጠርቶ ነበረ። እስኬጁልም በሚኒስቴር መስሪያ ቤቱ በኩል ወጥቶላቸው ተሰጥቷቸው በስኬጁሉ መሰረት ተማሪዎቻቸውን ጠርቶ ነበር። በተፈጠረው ምክንያት ያ ሳይሆን ቀርተዋል፣ እና አሁን ግን ሁሉም ተቋሞቻችን ድርጅታቸውን አይቶ ተማሪዎቻቸውን መልሶ እንዲጠሯቸው ሚኒስትር መስሪያ ቤታችን ለከፍተኛ ትምህርት ተቋሞቻችን ጥሪ አስተላልፎላቸዋል። በተለይ የጸጥታ ችግር ያለባቸው ክልሎችን በተመለከተ ለምሳሌ ትግራይ ክልልን መውሰድ እንችላለን እስከ ቅርብ ጊዜ ጦርነት ውስጥ እንዳለ እየተነገረ ነው የሚገኘው። በዚህ ክልል የሚገኙ የትምህርት ተቋማትን ይመለከታል ይህ ጥሪ። እንዴት አድርገው ነው የሚጠሩት? ምናልባት ችግሩ የነበረበት ክልል ውስጥ አንዳንድ ከፍተኛ ትምህርት ተቋማት ናቸው ችግር ደርሶባቸዋል ኢንፍራስትራክቸር ጉዳት ደርሶባቸዋል፣ ተሰባብረዋል፣ ተዘርፈዋል የሚባሉ መረጃዎች አሉ። ሚኒስቴር መስሪያ ቤታችን ይህንን ካጠና በኋላ ጉዳቱ ትምህርት በማያስቀጥል ሁኔታ ውስጥ ሆኖ ካለ ትንሽ ጊዜ ወስዶ ሪሃብሊቴት እስኪደረጉት ድረስ ትንሽ ጊዜ ተወስዶ ተማሪን መጥራት እስኪቻል ድረስ ትንሽ ተጠብቆ ነው ከዛ በኋላ ያስኬዳል። ተማሪዎችን መልሶ መጥራት ይችላል ብሎ በታመነበት ጊዜ ላይ ተማሪዎቻችን ተመልሶ ትምህርታቸውን ይጀምራሉ ማለት ነው። ከዚህ ቀደም መጀመሪያ ላይ ተደርጎ የነበረው ጥሪ በጸጥታ ጉዳይ በመሃል ተማሪዎቹ ወይ ወደየ አካባቢያቸው እንዲመለሱ ወይ ባሉበት እንዲቆዩ ተብሎ ነበር። ይህን ተከትሎ በተማሪዎች ላይ የደረሰ የተለየ ጉዳት አለ ወይ፣ በተለይ መቀሌ ዩኒቨርሲቲ ላይ ሲነገር ስለነበረ ይህን በተመለከተ ሚኒስትሩ ምን ያውቃል? እስካሁን ድረስ ያለን መረጃ በየቀኑ የሚመለከታቸው ቃላት አብዴት ያደርጉናል። ተማሪዎቻችን በሰላም የሚፈለገውን አገልግሎት እያገኙ በሰላም በተቋሞቻቸው ውስጥ ሆነው እንዳሉ መረጃዎች በየቀን እየደረሱን ነው። ሁኔታው ተመችቶላቸው ወጥቶ የሚመጡ ተማሪዎችንም እናናግራቸው ነበርና ሥነ ልቦና ጫና ኦፍኮርስ አለባቸው፣ ግን ምንም አይነት ሌላ ጉዳት እንዳልደረሰባቸው መረጃዎች አሉን። አሁን መጠለያ አካባቢ ያሉ ተቋም ውስጥ ያሉ ተማሪዎቻችንም እስከ ዛሬ ድረስ የመከላከያ ሰራዊታችን ቦታውን እስከተቆጣጠረበት ጊዜ ድረስ ሰላም እንደሆኑ የሚመለከታቸው አካላት እያደረሱ እኛም ለቤተሰቦቻቸው እያደረስናቸው ነው። ስለዚህ ምንም ጉዳት አልደረሰም። እንደ አጋጣሚ ተመችቶላቸው እኛ ጋር ደረሱትንም አብሰባ ላይ አቆይተናቸው የአንድ ቀን ስብሰባ ከእነሱ ጋር አድርገን በሰላም ወደ ቤተሰቦቻቸው እንዲቀላቀሉና ጥሪ እስኪደርሳቸው ድረስ እዛው እንዲቆዩ ተደርጎ ወደ ቤተሰቦቻቸው ተሽንተዋል። ከዛ በላይ ምንም ተማሪዎቻችን ለጉዳት የደረሰ ነገር እንደሌለ ነው የምናቀው። የኢትዮጵያ ከፍተኛ ትምህርት ተቋማት ሚኒስቴር ከዚህ ቀደም የከፍተኛ ትምህርት ተቋማት ከጥቅምት 23 እስከ ጥቅምት 30 2013 ድረስ ተማሪዎችን እንዲቀበል ጥሪ ካስተላለፈ በኋላ በጸጥታ ችግሮች ተብሎ በተገለጸ ምክንያት ቅበላው ላልተወሰነ ጊዜ እንዲራዘም ማስታውቁ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።